በቀድሞ የግብፅ ፕሬዚደንት በመሐመድ ሞርሲ ላይ ተወስኖባቸው የነበረውን የዕድሜ ይፍታህ ፍርድ የሀገሪቱ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዛሬ ቀልብሶታል። ሰበር ሰሚው ችሎት ባለፈው ሳምንት የቀድሞ መሪ በሌላ ክስ ተላልፎባቸው የነበረውን የሞት ፍርድ ሰርዞ ክሱ እንደገና እንዲታይ ወስኗል። ኤድዋርድ ዴሬንያን ከካይሮ ተከታዩን ዘገባ አስተላልፏል። ቆንጅታዬ ይዘዋለች እሰይድ ኢዘት ኢብራሂም ዒሳ የግብፁ ከፍተኛ ሰበር ሰሚ ፍርድ ቤት ዛሬ የቀለበሰው ከሁለቱ የእድሜ ይፍታ ፍርዶች አንዱን ሲሆን ከፍልስጤማውያኑ ሀማስ ቡድን ጋር በተያያዘ የስለላ ወንጀል ክስ የተበየነባቸው ነው። ሞርሲ ባለፈው ሳምንትም አንድ የሞት ፍርድ ተሰርዞላቸዋል። ሌሎችም ከሳቸው ጋር የተፈረደባቸው ተከሳሾች የተለያዩ ፍርዶች ተነስተውላቸዋል። የቀድሞ ፕሬዝደንትና ባልደረቦቻቸው ሁለቱ ክሶቻቸው እንደገና እንዲታዩ ነው ፍርድ ቤቱ የወሰነው። ሙሐመድ ሞርሲ ከአራት ዓመታት በፊት ቤተመንግስቱ መንግስቱ ደጃፍ የተቃውሞ ሰልፍ ያደረጉ ሰዎችን በህገወጥ ወጥ መንገድ አሳስረዋል፣ አሰቃይተዋል ተብሎ የተበየነባቸውን የሀያ ዓመት እስራት ፍርድ ግን መፈጸም ይኖርባቸዋል። ሙሐመድ ሞርሲ አስተዳደራቸውን በመቃወም ይካሄዱ የነበሩት ብዛት ያላቸውን የተቃውሞ እንቅስቃሴዎች ተከትሎ ውሳኔ ህዝብ እንዲያካሂዱ የተሰጣቸውን የጊዜ ገደብ አልቀበል በማለታቸው እንደ ኤውሮፓውያን አቆጣጠር ሰኔ ሰላሳ። 2013 ዓመተ ምህረት የሀገሪቱ የጦር ሰራዊት ከስልጣን አውርዶ በቁጥጥር ስር እንዳዋላቸው ይታወሳል። በቀድሞው ፕሬዝደንት ላይ ከተመሰረቱት ክሶች ከባዱ የመንግስትን ሚስጥር የእሳቸውና የሙስሊም ወንድማማችነት ፓርቲያቸው የቅርብ አጋር ለሆነችው ለካታር አሳልፈው ሰጥተዋል የሚለው ነው። አብደል ሞኒም አብደል ማክሱድ አሁን በህግ የታገደው የወንድማማችነት ቡድን ጠበቃ ሲሆኑ ሰበር ሰሚው ችሎት የሰጠው ውሳኔ ተገቢ ነው፣ መጀመሪያም ፍርዱ ህገወጥ ነበርና ብለዋል። ፕሬዚደንት አብደል ፋታህ ኤልሲሲ በሀገሪቱ ፍርድ ቤት ለተፈረደባቸው ተከሳሾች ምህረት የመስጠት መብት አላቸው። አንዳንድ ተንታኞች ደግሞ ሙስሊም ወንድማማችነት ከወቅታዊ ዓለም አቀፍ ክስተቶች አኳያ ሲመለከተው እንደማያዋጣው እየተሰማው ነውና ከመንግስት ጋር መፋጠጡን በረድ እያደረገ ሳይሆን አይቀርም ይላሉ። የዩናይትድ ስቴትስ አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ በጽንፈኛ እስላማዊ ሽብርተኝነት ላይ የተፋፋመ ዘመቻ እንደሚያካሂዱ ሲዝቱ ቆይተዋል። በርካታ አማካሪዎቻቸውም ሙስሊም ወንድማማችነትን ቀንደኛው ሽብርተኛ ቡድን አድርገው ይመለከታሉ።